ሶማሊያ ውስጥ በሚገኘው የአፍሪቃ ህብረት ወይም አሚሶም ልኡክ ስር የቀድሞ የኡጋንዳ ሕዝባዊ መከላከያ ሰራዊት አዛዥ ሌፍትናንት ኮሎኔል ኢውጊኒ ሴቡጓዎ ነዳጅ ያለ አግባብ ለሌላ ተግባር አውለዋል ተብለው የ18 ወራት እስራት ተበይኖባቸዋል። ሴቡጉዋዎ የእስራት ጊዜያቸውን የሚያሳልፉት ከካምፓላ ወጣ ብሎ በሚገኘው በማኪንዬ ወታደራዊ ፖሊስ ዋና ጽህፈት ቤት ውስጥ መሆኑም ታውቋል። የፍርድ ቤቱ ሰብሳቢ ሜጀር ጄኔራል ሌቪ ካሩሃንጋ ብይኑን ሲሰጡ በተናገሩት ቃል ተከሳሹው ቀደም ሲል ያደረጉትን አስተዋጽኦ ፍርድ ቤቱ ግምት ውስጥ ማስገባቱን ገልጠው ቀደም ያለ ክስ ወይም ወንጀል አለመፈጸማቸውም ሌላው የፍርድ ማቃለያ ሐሳብ እንደሆነም አመልክተዋል። ፍርድ ቤቱ በውሳኔው ግምት ውስጥ ያስገባው ሌላም ነጥብ እንዳለ ዳኛው ተናግረዋል። ይህም የተፈጸመው ወንጀል በሰራዊቱ ውስጥ መዛመቱንና ይልቁንም የኡጋንዳን ሕዝባዊ መከላከያ ሰራዊት ስም የሚጎዳ በዓለም አቀፍ መድረክ ላይም ጥቁር ነጥብ የሚያሰጥ እንደሆነ ገልጠዋል። የ18 ወር እስራት ተፈርዶቦታል። አሉ ዳኛ ሌቪ ካሩሃንጋ። አክለውም በዚህ ውሳኔ ተቃውሞ ካለው በ14 ቀን ውስጥ ይግባኝ ለማለት ሕገ መንግሥቱ ይፈቅድልዎታል ብለዋል። ተከሳሹ ሴቡጓዎ የተወነጀሉት ከ7000 እስከ 8000 ሊትር የሚሆን ናፍታ እንደ አውሮፓ አቆጣጠር ከሚያዝያ 2012 እስከ ግንቦት 2013 ባለው ጊዜ አዛውረዋል ተብለው ነው። በፍሬዴሪክ ካንግዋሙ የሚመራው ክስ መዝገብ ክሱን ሲያብራራ ሴቡጓዎ ነዳጅ በገንዘብ ሸጠው ሲያበቁ ገንዘቡን ለግል ጥቅማቸው አውለዋል ብሏል። ይህ በእንዲህ እንዳለ የአሚሶን ኃይሎች ምክትል አዛዥ በትናንት ሁለት በባርድሄር እና በዲንሶር ጉብኝት ማድረጋቸው ተገልጧል። ሁለቱ የሶማሊያ ከተሞች ባርድሄር እና ዲንሶር በቅርቡ ነፃ የወጡ ናቸው። ምክትል አዛዡ ሜጀር ጀነራል ሞሐመድ ደሻ ዘይኑ በጉብኝታቸው ወቅት ሰራዊቱ የአካባቢውን በአጠቃላይ የሶማሊያን የአንድነትና የነጻነት ክብር እስከሚደረግ ድረስ ከትግሉ እንዳይዘናጉ አሳስበዋል። አልሻባብ ከሶማሊያ ጨርሶ እስከሚወገድ ድረስ የአሚሶም ሰራዊት ከሶማሊያ አቻዎቻቸው ጋር በትብብር እንዲሰሩም ጠይቀዋል። ይህ እስካልሆነ ድረስ አሉ ጀነራሉ፣ ሰላም የለም ነጻነት የለም። መረጋጋት አይኖርም። ይልቁንም ሁኔታዎች እየተባባሱ ይሄዳሉ።